አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኒክ ሄሊ በአፍሪቃ የሚካሄዱት ግጭቶች ለአሸባሪዎች መፈልፈል ምክንያት መሆናቸውን ገለጹ፣ በደቡብ ሱዳን ላለው አስከፊ ሁኔታ ፕሬዚደንት ሳልቫኪር ተጠያቂ መሆን እንዳለባቸውም ኒክ ሄሊ አስገነዘቡ፣ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው በተባበሩ መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የአፍሪካ ጉብኝታቸውም በአዲስ አበባ ኢትዮጵያ በጀመሩበት ወቅት በአፍሪካ ሀገሮች የሚካሄደው ግጭት፣ የፖለቲካ ትርምስና ሰብአዊ ቀውሶች ለዩናይትድ ስቴትስ ትልቅ የጸጥታ አደጋ ወደ መሆን ሊያድግ ይችላል ሲሉ ማስገንዘባቸውን የሲኤንኤን የዜና ስርጭት ድረገጽ ጠቅሷል። የጉብኝታቸው ተልእኮ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፐብሊክ ለሚካሄዱት አስከፊ ግጭቶች መፍትሄ በማግኘት ተግባር ለመርዳት መሆኑም ድረገጹ ገልጿል። ኒክ ኤሊ ባለፈው ሰኞ ኢትዮጵያ ገብተው ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ከአፍሪካ ህብረት ባለሥልጣኖች ጋር ተገናኝተው ከተነጋገሩ በኋላ ይህ በአፍሪካ ህብረትና አፍሪካ ካሉት የዋሽንግተን አጋሮች ጋር ጠንካራ ግንኙነት የሚጀመርበት ወቅት እንደሚሆን ተስፋ አደርጋለሁ ማለታቸውን የሲኤንኤን ድረገጽ ላይ ወጣው ጽሑፍ አክሏል። ዩናይትድ ስቴትስ አፍሪካን እጅግ ጠቃሚ የዓለም አካል አድርጋ ታያለች። አፍሪካ ውስጥ ትልቅ ዕድሎች እንዳሉ ተግዳሮቶችን መኖራቸውን እንገነዘባለን። ይሁንና እነዚህ ሁኔታዎችን ለመርዳትና ለማገዝ እንፈልጋለን ከሁሉም በላይ ግን በኢኮኖሚ ልማትም ሆነ በስትራቴጂካዊ ተግባሮች እንዲሁም በፖለቲካ መፍትሄዎች በኩል በሽርክና ለመስራት የምንችልበት ሁኔታ ለማጤን እንሻለን በማለት አምባሳደሯ ማስረዳታቸውን የሲኤንኤን ድረገጽ ላይ ወጣው ጽሁፍ አውስቷል። ኒኪ ሄሊ በደቡብ ሱዳንና በኮንጎ ዲሞክራሲያዊት ሪፑብሊክ ጉብኝት ሲያካሄዱ ከመጀመሪያዎቹ ከፍተኛ የዶናልድ ትራምፕ አስተዳደር ባለሥልጣኖች አንዷ ሆነዋል። ሄሊ የአፍሪቃ ጉብኝታቸውን ከመጀመራቸው በፊት ያቀረቡት ጽሑፍ ሲኤንኤን ድረገጽ ላይ ወጥቷል። በዓለም ዙሪያ ቀቢጸ ተስፋነት የሰፈነበት ሁኔታ አደገኛ ውጤቶችን ሊያስከትል እንደሚችል በተግባር አይተናል። ፕሬዚደንት ዶናልድ ትራምፕ ምን ማድረግ እንደሚቻል በተጨባጭ ለማየት ወደ አፍሪቃ እንዲሄድ በቅርቡ የጠየቁኝም ለዚህ ነው ማለታቸውን ድረገጹ ጠቅሷል። አምባሳደሯ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከአፍሪቃ ህብረት ባለስልጣኖች ጋር ተገናኝተው ከተነጋገሩ በኋላ ታዲያ በአፍሪቃ የሚካሄዱት ግጭቶች መፍትሄ ካልተገኘላቸው በስተቀር ጽንፈኛ ቡድኖች የሚበራከቱበት ክፍተት ይፈጥራል ሲሉ ማሳሰባቸውን፣ በደቡብ ሱዳን የሚካሄደውን ግጭት በምሳሌነት ማንሳታቸውን ድረገጹ ጠቁሟል። ፕሬዚደንት ትራምፕ ባለፈው ወር በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ላይ ከአፍሪቃ መሪዎች ጋር ተገናኝተው በተነጋገሩበት ወቅት አምባሳደር ሄሊ በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፑብሊክ ሰላም ለማውረድ በሚደረገው ጥረት እንዲረዱ ወደ ሁለቱም ሀገሮች እንደሚልኩ ገልጸው ነበር። በሁለቱም ሀገሮች በሚካሄዱት ግጭቶች ምክንያት በብዙ ሚሊዮን የሚቆጠሩ ሰዎች ከመኖሪያቸው ተፈናቅለዋል። በደቡብ ሱዳን ደግሞ ረሃብ መግባቱ አልቀረም። በደቡብ ሱዳንና በኮንጎ ዲሞክራሲያዊ ሪፐብሊክ ያለው የሰላም ጥበቃ ተልዕኮ በዓመት ከአንድ ቢሊዮን ዶላር በላይ ያስወጣል። ለተባበሩ መንግስታት ድርጅት ተልእኮ ትልቁን መዋጮ የምታቀርበው ዩናይትድ ስቴትስ ናት በማለት የሲኤንኤን ድረ ገጽ ላይ ወጣው ጽሑፍ ጠቁመዋል። የአፍሪካ ኒውስ ድረ ገጽ ደግሞ ኒኬሊ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው በተነጋገሩበት ወቅት ኢትዮጵያ ግጭት በማይለየው የአፍሪካ ቀንድ ክልል አሸባሪነትን በመዋጋት ረገድ ባላት ጉልህ ቦታ ምክንያት ዋናው የውይይታቸው ትኩረት ክልላዊ ሰላምና የጸጥታ ጉዳይ እንደነበር ጠቅሷል። ስለ ሰብአዊ መብት ጉዳይና የኢትዮጵያ ወጣቶች ድምፅ እንዲያገኙ ስለ ማድረግ ጉዳይም ትኩረት ሰጥተው እንደተወያዩበት የዩናይትድ ስቴትስ አምባሳደር ተናግሯል ሲል አፍሪካ ኒውስ ድረገጽ ጠቁሟል። የዋሽንግተን ፖስት ጋዜጣ ድረገጽ በበኩሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የአፍሪካ ጉብኝት ዋናው ትኩረት የደቡብ ሱዳን ጉዳይ ነው ይላል። ደቡብ ሱዳን በዩናይትድ ስቴትስ እርዳታ ከስድስት ዓመታት በፊት በሰላማዊ መንገድ በተሰጠ ድምፅ ከሱዳን ተገንጥላ ነፃ ሀገር መሆኗ ይታወቃል። ይሁንና ከአራት ዓመታት በፊት በሀገሪቱ የእርስ በርስ ጦርነት ከተጀመረ ወዲህ 12 ሚሊዮን ከሚሆነው የሀገሪቱ ሕዝብ አንድ ሶስተኛው ከሀገሪቱ ሸሽቷል ወይም በሀገራቸው ውስጥ ከመኖሪያቸው ተፈናቅለዋል። በእርስ በርስ ጦርነት ቢያንስ 50 ሺህ የሚሆኑ ዜጎች አልቀዋል። በብዙ ሺህ የሚቆጠሩት ደግሞ የወሲብ ጥቃት ኢላማ ሆነዋል። በሀገሪቱም የረሃብ ሁኔታን አስከትሏል። በአንዳንድ ቦታም ረሃብ ገብቷል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ኒኪ ሄሊ ባለፈው ማክሰኞ ኢትዮጵያ የሚገኘውን የስደተኞች ሰፈር በጎበኙበት ወቅት በሀገራቸው በተካሄደው የእርስ በርስ ጦርነት ልጆቻቸው ሲገደሉ ማየታቸውን በስደተኞቹ ሰፈሮች የተጠለሉት ደቡብ ሱዳናውያን ሴቶች እንደገለጹላቸው ዘገባው ጠቁሟል። አምባሳደሯ ታዲያ ማንም ሰውም ቢሆን እነዚህ ሰዎች ያሳለፉትን የስቃይ ኑሮን ሊኖርና እነዚህ ሰዎች ያሳለፉትን ስቃይና ትውስታ እንዲኖረው አይገባም ለማመንም ያዳግታል ሲሉ ለጋዜጠኞች መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል አምባሳደሯ አያይዞም 86 ሺህ የሚሆኑ ስደተኞች በተጠለሉበት ሰፈር አንድ የጤና ጣቢያ ብቻ እንዳለ ጠቅሰው ይህ ዓለም አቀፍ ቀውስ ነው ማለታቸውን ድረገጹ አውስተዋል የትራምፕ አስተዳደር ለደቡብ ሱዳን በየዓመቱ ከሚሰጠው የ730 ሚሊዮን ዶላር የሰብአዊ ረድኤት በመቀነስ በፕሬዝደንት ሳልቫ ኪር ላይ ተጽዕኖ ለማድረግ ሊሞክር እንደሚችል አመላክቷል። ባለፈው ወር የትራምፕ አስተዳደር የሰብአዊ መብት ረገጣ ይፈጽማሉ፣ የሰላም ሂደቱን ለማሰናከል ይፈልጋሉ ባላቸው ሶስት የፕሬዝደንት ኪር ተባባሪዎች ላይ ማዕቀብ ጥሏል። እስካሁን ባለው ጊዜ ግን እነዚህ እርምጃዎች ያመጡት ለውጥ የለም ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። የደቡብ ሱዳን ፕሬዝደንት በበኩላቸው ሊጸጽተኝ የሚችል ነገር አላደረግኩም በማለት የዘር ማጽዳት ተግባር እየተፈጸመ ነው የሚለውን ክስ አስተባብለዋል። አምባሳደር ሄሊ በበኩላቸው ፕሬዝደንት ኪር የዩናይትድ ስቴትስን ረዴት በመቀነስ ሊበገሩ እንደማይችሉ አምነው ተቀብለዋል። ኒኪ ሄሊ ጋምቤላ ውስጥ ከደቡብ ሱዳን ጋር በሚዋሰኑ ድንበር ያለውን የስደተኞች ሰፈር ከጎበኙ በኋላ ሳልቫኪር በህዝባቸው ላይ ላደረሰው ስቃይ ሁሉ ተጠያቂ መሆን አለባቸው ብለዋል ሲል የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ ወጣው ጽሑፍ ጠቁመዋል።